ካሳለፍ ነው ወር ሰኔ አጋማሽ ጀምሮ ከኤርትራ እምኩሉ የስደተኞች መጠለያ በመነሳት ድንበር አቋርጠው ወደ ኢትዮጵያ እየገቡ ያሉ ሶማሊያውያን ስደተኞች አሁን 1300 ገደማ አደርሰዋል። ሶማሊያውያኑ ስደተኞች እንደሚናገሩት የኤርትራ መንግስት የስደተኞቹ መጠለያ ለቀው እንዲወጡ በማዘዙ ምክንያት በዛላምበሳ በኩል ወደ ኢትዮጵያ በመጓዝ ላይ ይገኛሉ። ስደተኞቹ ወደ ኤርትራ ያመሩት በሀገራቸው ያለው እርስ በርስ ግጭት ሸሽተው ሲሆን እስከ 28 ዓመት ድረስ የኖሩ እዛው ኤርትራ ተወልደው ያደጉም ይገኙበታል። ወደ ኢትዮጵያ ዘላንበሳ ከገቡ በኋላ እስካሁን ባለው የአካባቢው መስተዳድር የኢትዮጵያ ሀገር መከላከያ ሰራዊት እንዲሁም የአካባቢ ማህበረሰብ ከሚያደርግላቸው ድጋፍ ውጪ በቂ አቅርቦት እያገኙ እንዳልሆነ የስደተኞቹ ተወካይ ሀሰን በሻር ይናገራል። አንድም የተለየ ድጋፍ እየተደረገልን አይደለም። አራ የተባለ ዓለም አቀፍ ድርጅት መጥቶ ነበር። እስካሁን ግን በቂ ድጋፍ እያደረገልን አይደለም። የኢትዮጵያ ሀገር መከላከያ ሰራዊትና የዘላምበሳ ነዋሪዎች የተወሰነ ድጋፍ እያደረጉልን ነው። እንደውም በዚህ አጋጣሚ መመስገን ይገባቸዋል። ቁጥራችን እየተበራከተ በመምጣቱ ግን ድጋፉ እያነሰን ነው። አሁን ከኛ መካከል የተወሰኑት ወደ ኢትዮጵያ ሶማሌ ክልል እየተጓጓዙ ይገኛሉ። እዛ ባለው ካምፕ ከገባን የተሻለ ይሆናል ብለን እንጠብቃለን። በአሁኑ ወቅት በዛላንበሳ በኩል ወደ ኢትዮጵያ ከገቡ 1300 ሶማሊያውያን ስደተኞች መካከል 164ቱ በተለያዩ ዓለም አቀፍ ድርጅቶች ድጋፍ በኢትዮጵያ ሶማሌ ክልል ወደሚገኘው መልካዲዳ የስደተኞች መጠለያ ካምፕ መወሰዳቸው ተገልጿል። ከ1000 በላይ የሚሆኑት ግን አሁንም በዛላንበሳ በሚገኝ አንድ አንደኛ ደረጃ ትምህርት ቤት ተጠልለው ይገኛሉ። ዛላንበሳ እንደምታውቀው ብርድ ነው። አሁን ወቅቱም ክረምት ስለሆነ የተሻለ መጠለያ ያስፈልጋል። ያለንበት ትምህርት ቤት በቂ አይደለም፣ ብዙ ክፍሎች የሉትም። በምግብም በኩል ቢሆን በቀን 300 ግራም ሩዝ ብቻ ነው የሚሰጠን። ይሄ በርካታ ልጆች ለያዘ ቤተሰብ ትንሽ ነው። ወደ ሶማሊያ ክልል መጠለያ የተወሰዱት ግን በስልክ አነጋግረናቸው በጥሩ ሁኔታ ላይ አለን ያሉን ነው። የአካባቢው መስተዳደሩ በበኩሉ ስደተኞቹ ወደ ዘላንበሳ መግባት ከጀመሩ ወደ አንድ ወር አካባቢ እየተጠጉ ቢሆንም በዓለም አቀፍ ለጋሽ ተቋማት የሚደረግላቸው ድጋፍ አነስተኛ መሆን ይገልጻል። በዚህም በስደተኞቹ ዘንድ ስጋት መፈጠሩ ተገልጿል። የትግራይ ጉለምዳ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት እንደገለጸው አስተዳደሩ ስለ ስደተኞቹ ጉዳይ በተደጋጋሚ ለሚመለከተው አካል አስታውቋል። የጉሎ መከዳ ወረዳ ኮሚኒኬሽን ጽህፈት ቤት ፕሬስ ባለሙያ አቶ የዕብዮ ሙሉጌታ የስደተኞቹ ጉዳይ በወረዳው አቅም የሚቻል ባለመሆኑ ለተለያዩ አካላት ጥሪ እየቀረበ ነው ይላል። በየቀኑ እየጨመረ ያለው ቅጥሩ የስደተኞች ቁጥሩም እየጨመረ እስከሆነ የዘላንበሳ አስተዳደር ሆነ የወረዳው አስተዳደር ለእነዚህ ስደተኞች በቂ የሚባል በጀትም የለውም። በተለይ ደግሞ የሚመለከታቸው ድርጅቶች ድርጅቶች ሁሉ በምግባር ሰናይ የሚነጥፉ ተቋማትም ለእነዚህ በቂ የሆነ ሳስቴናብል የሆነ ለውጥ ለመመጣ በህይወታቸው የሚቀይር ለውጥ ወይም ደግሞ ወደሚመለከተው አካል ተልከው የተለያዩ ድጋፎች እንዲደረግላቸው ጥሪ እናቀርባለን። እኛም ባሳለፍነው ሳምንት መጨረሻ ኤርትራ በርካታ ስደተኞች ሊኖሩበት የነበረው እምኩሉ የተባለው የስደተኞች መጠለያ ጣቢያ እንዳዘጋ የተባበሩት መንግስታት ድርጅት መጠየቁ ይታወሳል። መረጃዎች እንደሚያመለክቱት በአሁኑ ወቅት በኢትዮጵያ ሁለት መቶ ሀምሳ ሰባት ሺህ ሶማሊያውያን ስደተኞች ይገኛሉ። ለዲደብሊው ዘገባ ሚሊዮን ስላሴ መቀለ።